የዲ ደብልዩ ዜና በመጀመሪያም ዋና ዋና ዜና። በደቡብ ብሔር ብሔረሰቦችና ህዝቦች ክልል የሚገኘው የቤንች ማጂ ዞን የዞን መስተዳድር ፈርሶ እንደ አዲስ በሁለት ዞኖች ተዋቀረ። በርካታ የዓለም አገራት የፕላስቲክ ተረፈ ምርቶች የሚያስከትሉትን ብክለት ለመቀነስ የሚያስችል አስገዳጅ ስምምነት ማጽደቃቸውን የተባበሩት መንግስታት የከባቢ አየር ጥበቃ ባለሥልጣናት አስታወቁ። አሜሪካ ስምምነቱን ሳታጽድቅ የሱዳን ወታደራዊ የሽግግር ምክር ቤት ስልጣን ወደ ሲቪል አስተዳደር በሚሸጋገርበት ሁኔታ ላይ አዲስ ዙር ድርድር ለማድረግ ጥሪ እንደቀረበላቸው የተቃውሞ መሪዎች አስታወቁ። በየመን የተኩስ አቁም ስምምነት ከተፈረመ ከረጅም ጊዜ መዘግየት በኋላ የሁቲ አማጽያን ከሆዴዳ ወደብ ከተማ መውጣት መጀመራቸውን አስታወቁ። ዜናው በዝርዝር በደቡብ ብሔር ብሔረሰቦችና ሕዝቦች ክልል የሚገኘው የቤንች ማጂ የዞን መስተዳድር በይፋ መፍረሱን የዞኑ ምክር ቤት አስታወቀ። መስተዳድሩ የፈረሰው በክልሉ መንግስት የተካሄደው የመዋቅር ማሻሻያ ጥናት ለዞኑ ምክር ቤት ቀርቦ ውሳኔ በማግኘቱ ነው። ዞኑ የምዕራብ ኦሞ እና የቤንች ሸኮ በሚሉ ሁለት ዞኖች በመከፈል እየተገባደደ ካለው ሳምንት መግቢያ አንስቶ በየፊናቸው ስራቸውን ጀምረዋል። የዶይቸ ቨለ የሐዋሳ ወኪል ሸዋንግዛው ወጋየሁ እንደዘገበው ከጋምቤላ ክልላዊ መንግስትና ከጎረቤት ደቡብ ሱዳን ጋር የሚጎራበተው የቤንች ማጂ ዞን በደቡብ ክልል ነባር ከሚባሉት የዞን መዋቅሮች አንዱ ነበር። ዞኑ በይፋ መፍረሱን በተመለከተ የነባሩ ቤንች ማጂ ዞን ምክር ቤት ዋና አፈ ጉባኤ ወይዘሪት ወርቅነሽ ባአዴት ተከታዩን ብለዋል። የክልሉ ምክር ቤት ለክልሉ ርዕሰ መስተዳድር ምክር ቤት በሰጠው ውክልና መሰረት የክልሉ ርዕሰ መስተዳድር ምክር ቤት ጥናት አጥንቶ ባገኘው የጥናት ውጤት መሰረት የቀድሞ ቤንች ማጂ ዞን በቤንች ማጂ ዞን ምክር ቤት አራተኛ ዞን ስድስተኛ ዓመት የስራ ዘመን ስድስተኛ አስቸኳይ ጉባኤ ተደርጎ በዛ ጉባኤ ዞኑ ለሁለት መከፈሉን ምክር ቤቱ ይፋ አድርጓል። በክልሉ መንግስት ተዘጋጅቷል የተባለው የመዋቅር ማሻሻያ ለምክር ቤት ውሳኔ ከመቅረቡ በፊት ከተለያዩ የህብረተሰብ ክፍሎች ጋር ውይይት መደረጉን ዋና ፈጉባኤዋ ጠቁመዋል። በህዝቡ ፍላጎት መነሻነትም ነባሩ የቤንች ማጂ ዞን መዋቅር በሁለት ዞኖች ተከፍሎ መዋቀሩን ተናግረዋል። ተከላሽ ህዝብ ውስጥ ቀበሌ ያለው በጥናት ውጤቱ ላይ ሰፊ ውይይትና ክርክር ከተደረገ በኋላ አብዛኛው የህብረተሰብ ክፍሎች በተስማሙበት የቤንች ሸኮ ዞን እና የምዕራብ ኦሞ ዞን ተብሎ ለሁለት ተከፍሏል። የቀድሞ ፈርሶ በደቡብ ክልል መስተዳደር ጽህፈት ቤት የፖለቲካ ሳይንስና የዓለም አቀፍ ግንኙነት ባለሙያ የሆኑት አቶ ደያሞ ዳሌ ለአገልግሎት አሰጣጥ አመቺ አልነበረም የሚሉት የቤንች ማጂ ዞን ፈርሶ እንደገና መዋቀሩ ተገቢ ነው ብለዋል። በነይታ የምዕራብ ኦሞ ዞን መመስረት ተገቢ ነው። እዚህ ክልል ውስጥ በንች ማጂ በጣም በጣም ሰፊ ነበር። በጣም ሰፊ ዝም ብሎ ይሄ ዳር አገር በሚል ስም እንትን ያለ ነው። ከአርብቶ አደር አሰፋፈር ጋር ደግሞ አገልግሎት ለማድረስ የሚያመች አልነበረም። በአርብቶ አደር አካባቢ የመንግስት አገልግሎት ሊደረስ ሌላው ቀርቶ ሴኪሪቲ አገልግሎት ለማድረስ በጣም አስቸጋሪ ነበር። ስለዚህ የእሱ ተገቢ ነው ብዬ አምናለሁ። ሌላ በኩል ደግሞ እንደ ባለሙያ ካየ ነው አድሚኒስትሬቲቭ ኮስት በጣም ይጨምራል። አንዳንድ ቦታ እንደውም እኛ ስራ አጣለን። እንደ ስራ እድል ፈጠራም ይታያል። መዋቅር ይሰፋን ስራ እድል ለልጆቻችን ልጆቻችን ተምረው ስራ አጥተዋል። መንግስት መዋቅር በማብዛት ኦፕን የሚነግሩንን ነው። ይሄ መደባበቅ ያለብን ነገር አይመስለኝም። የደቡብ ክልል ምክር ቤት በያዝነው ዓመት ጥቅምት ወር ላይ አካሂዶት በነበረው መደበኛ ጉባኤ ሶስት ዞኖችና አርባ አራት ወረዳዎችን በአዲስ መልክ ለማዋቀር የሚያስችለውን ውሳኔ ማስተላለፉ ይታወሳል። ህገወጥ የሰዎች አዘዋዋሪዎች ስደትን ለመቆጣጠር ከሚወሰዱ እርምጃዎች ለመሸሽ በምስራቅና ሰሜን አፍሪካ አዳዲስ አሰራሮች መዘርጋታቸውን የአውሮፓ ህብረት ያካሄደው አንድ ጥናት ጠቆመ። በትናንትናው ዕለት በአዲስ አበባ ይፋ የተደረገው ጥናት የሰዎች አዘዋዋሪዎች ስደተኞች የሚሸጋገሩባቸውን የቀድሞ መስመሮች በመተው በኒጀር፣ በአልጄሪያና በቱርክ በኩል አዲስ መንገድ መጀመራቸውን ይፋ አድርጓል። ጥናቱን ያከናወኑ ባለሙያዎች የሰዎች አዘዋዋሪዎችና አሸጋጋሪዎች ስራቸውን ከማስፋት ማሻገር ህጋዊ አሰራሮችን በመጠቀም በምዕራብ አፍሪካ በቱርክና በአውሮፓ ስራቸውን እያከናወኑ መሆኑን ገልጸዋል። የአውሮፓ ህብረት አጥኞች በአሁኑ ወቅት ህገወጥ የሰዎች ዝውውር በስውር እንቅስቃሴዎች ላይ መመስረቱ ቀንሶ የንግድ መስመሮችን የሚከተል ሆኗል ብለዋል። ጥናቱ በአዲስ አበባ ይፋ ሲደረግ የኢንተርፖል የተደራጁና አዳዲስ ወንጀሎች ክትትል ዳይሬክተር ፖል ስታንፌልድ እንዳሉት የተደራጁ ወንጀለኛ ቡድኖች ግጭት የሚሸሹትን ጨምሮ በስራቸው እጅግ ተጋላጭ ሆኑ የማህበረሰብ ክፍሎች ላይ አነጣጥረዋል። ውስብስቡን ችግር ለመቅረፍ የመልከ ብዙን ወንጀል ተፈጥሮ በመረዳት መልከ ብዙ መፍትሄ የመፈለግ ያለውን ጠቀሜታ ኢንተርፖል ይረዳል ያሉት ስታንፌልድ በርካታ ያልጠረጠሩ ስደተኞች እጣፈንታቸው በህገወጥ የሰዎች አሸጋጋሪዎች እጅ ውስጥ ወድቆ እንዳገኙትም አስረድተዋል። የሱዳን ወታደራዊ የሽግግር ምክር ቤት ስልጣን ወደ ሲቪል አስተዳደር በሚሸጋገርበት ሁኔታ ላይ አዲስ ዙር ድርድር ለማድረግ ጥሪ እንዳቀረበላቸው የተቃውሞ መሪዎች አስታወቁ። እንደ ኦማር አልበሽር ሁሉ የሱዳን ወታደሮች ስልጣን እንዲያስረክቡ እናስገድዳቸዋለን የሚል እምነት ያላቸው ተቃዋሚዎች ዛሬም በማዕከላዊ ካርቱም ከአገሪቱ ጦር ዋና መስሪያ ቤት ደጃፍ ተቀምጠው ይገኛሉ። የአራት ዓመታቱ የሽግግር ጊዜ በሲቪል አስተዳደር ሊመራ ይገባል የሚሉት ተቃዋሚዎች እንደዚሁም ከፍ ያለው ስልጣን ይገባኛል በሚለው የሱዳን ጦር መካከል የሚደረገው ድርድር ለቀናት ፈቅ ማለት ተስኖታል። ጥምረት ለነፃነትና ለለውጥ የተባለው ቡድን በዛሬው ዕለት ባወጣው መግለጫ ድርድሩን እንደገና ለመጀመር ከወታደራዊው የሽግግር ምክር ቤት የስልክ ጥሪ እንደደረሰው አስታውቋል። የተቃውሞ አስተባባሪዎች፣ ተቃዋሚ የፖለቲካ ፓርቲዎች፣ የሽምቅ ተዋጊዎችን ያቀናጀው ጥምረት ለነፃነትና ለለውጥ ሽግግሩን ለመምራት ሊደረግ ይገባል ያለውን ምክረ ሀሳብ ለጦር ሽማምንቱ ያቀረበው ባለፈው ወር ነበር። የጦር ሽማምንቱ በበኩላቸው በቀረበላቸው ምክረ ሐሳብ ላይ በርካታ ቅሬታዎች አለን ብለዋል። ድርድሩ እንደገና የሚጀመርበት ጊዜ እስካሁን በይፋ አልተገለጸም። ይህ ዶይቸ ቬለ ነው። በየመን የተኩስ አቁም ስምምነት ከተፈረመ ከረዥም ጊዜ መዘግየት በኋላ የሁቲ አማጽያን ከሆዴዳ ወደብ ከተማ መውጣት መጀመራቸውን አስታወቁ። የአማጽያኑ ከፍተኛ አብዮታዊ ኮሚቴ መሪ መሐመድ አልሁቲ ዛሬ ከጠዋቱ አራት ሰዓት ጀምሮ ተዋጊዎቻቸው ሆዴዳን ጨምሮ ሳሊፍና ራስ ኢሳ ከተባሉ አነስተኛ ወደቦች መውጣት መጀመራቸውን ተናግረዋል። በሳውዲ አረቢያና አጋሮቿ የሚደገፈው የየመን መንግስት ዋነኛ ተደራዳሪ ሳዲቅ ዳውድ እርምጃውን አድንቀው የተባበሩት መንግስታት ድርጅት እውነተኛነቱን ሊያጣራ እንደሚገባ አሳስበው ነበር። ዘጌት ብሎ ግን አንድ ከፍተኛ የአብድረቦ መንሱር ሃዲ መንግስት ባለስልጣን ሁቲዎች ከሦስቱ ቁልፍ የወደብ ከተሞች መውጣት ጀምረናል ያሉት ለማዘናጋት ነው የሚል ክስ አቅርበዋል። አልሐሳን ጣሂር የተባሉት የግዛት አስተዳዳሪ በእርግጥ ሁቲዎች ከሆዴዳ፣ ሳሊፍና ራስ ኢሳ ለቀው መውጣታቸውን የተባበሩት መንግስታት አላረጋገጠም ብለዋል። ማሲራህ የተባለ በሁቲዎች የሚተዳደር የቴሌቪዥን ጣቢያ ተዋጊዎቹ ከሶስቱ የወደብ ከተሞች ለቀው ሲወጡ የተባበሩት መንግስታት ታዛቢዎች እየተመለከቱ ነው ብሎ ነበር። ሆዴዳ በርስ በርስ ጦርነት እየታመሰች ያለችው የመን ሰባ በመቶ ሸቀጦቿንና የእርዳታ ቁሳቁስ የምታስገባበት ቁልፍ ወደብ ነው። በተባበሩት መንግስታት አደራዳሪነት የተፈረመው የተኩስ አቁም የከፋ የሰብአዊ ቀውስ የፈጠረውን የየመን ጦርነት ለማብቃት ያስችላል የሚል ተስፋ ተጥሎ ነበር። በርካታ የዓለም ሀገራት የፕላስቲክ ተረፈ ምርቶች የሚያስከትሉትን ብክለት ለመቀነስ የሚያስችል አስገዳጅ ስምምነት ማጽደቃቸውን የተባበሩት መንግስታት የከባቢ አየር ጥበቃ ባለሥልጣናት አስታወቁ። አሜሪካ ስምምነቱን ሳታጽድቅ ቀርታለች። በሺዎች የሚቆጠሩ የፕላስቲክ ተረፈ ምርቶችን ለመከታተል የሚያስችለው አስገዳጅ ስምምነት በትናንትናው ዕለት የጸደቀው በፕላስቲክ ተረፈ ምርቶች መርዛማና ገዳይ ኬሚካሎች ላይ ሁለት ሳምንታት የወሰደ ውይይት ከተደረገ በኋላ ነው። በተባበሩት መንግስታት የአካባቢ ጥበቃ መርሃ ግብር ኃላፊ ሮልፍ ፓየት ታሪካዊ ያሉ ስምምነት አገሮች ከድንበራቸው ውጪ የፕላስቲክ ተረፈ ምርቶችን እንቅስቃሴ ለመቆጣጠርና ለመከታተል ከዚህ ቀደም 186 አገሮች ያጸደቁትን የባዜል ድንጋጌ ተግባራዊ የሚያደርግ እንደሆነ ገልጸዋል። ስምምነቱ የግሉን ዘርፍና ሸማቾችን ጨምሮ ለመላው ዓለም አንዳች ነገር ለማድረግ እንደምንፈልግ ጠንካራ ፖለቲካዊ መልእክት ያስተላልፋል ሲሉም እምነታቸውን ገልጸዋል። ፓየት እንዳሉት አገሮች ስምምነቱን ተግባራዊ ለማድረግ የየራሳቸውን መንገድ መፈለግ ይኖርባቸዋል ስምምነቱ በጤና ቴክኖሎጂ ኤሮስፔስ ፋሽን የምግብና የመጠጥ ማምረቻን ጨምሮ ፕላስቲክን በሚጠቀሙ በርካታ ኢንዱስትሪዎች ላይ ተጽዕኖ ያሳድራል አሜሪካን ጨምሮ ስምምነቱን ያላጸደቁ የፕላስቲክ ተረፈ ምርቶቻቸውን ውሉን ተግባራዊ ወደሚያደርጉ አገሮች ሲልኩ ጫና ውስጥ ይገባሉ። የስምምነቱ ረቂቅ ቀርቦ የጸደቀበት ፍጥነት ከተባበሩት መንግስታት አሰራር አኳያ እጅግ ፈጣን ነው ተብሏል። ይህ ዲ ደብልዩ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ በደቡብ ብሔር ብሔረሰቦችና ሕዝቦች ክልል የሚገኘው የቤንች ማጂ የዞን መስተዳድር ፈርሶ እንደ አዲስ በሁለት ዞኖች ተዋቀረ። በርካታ የዓለም ሀገራት የፕላስቲክ ተረፈ ምርቶች የሚያስከትሉትን ብክለት ለመቀነስ የሚያስችል አስገዳጅ ስምምነት ማጽደቃቸውን የተባበሩት መንግስታት የከባቢ አየር ጥበቃ ባለሥልጣናት አስታወቁ። አሜሪካ ስምምነቱን ሳታጸድቅ ቀርታለች። የሱዳን ወታደራዊ የሽግግር ምክር ቤት ስልጣን ወደ ሲቪል አስተዳደር በሚሸጋገርበት ሁኔታ ላይ አዲስ ዙር ድርድር ለማድረግ ጥሪ እንዳቀረበላቸው የተቃውሞ መሪዎች አስታወቁ። ዜናው በዚሁ አበቃ። ጠና ይስጥልኝ።